ከዓለም አቀፉ ፖሊስ ድርጅት ማለትም ኢንተርፖልና ከስፔን ፖሊስና ባለስልጣናት ጋር በመተባበር ላለፉት ሶስት ዓመታት ከዘለቀ ክትትል በኋላ አሰልጣኝ ጀምህን ከአበረታች መድኃኒት ጋር በተያዘ በጥርጣሬ በፖሊስ ቁጥጥር ስር መዋሉን ዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ትላንት ይፋ ካደረገ በኋላ በርካታ የዓለማችን መገናኛ አውታሮች የታዋቂዋን ኢትዮጵያዊት አትሌት ገንዘቤ ዲባባንስም በመጥቀስ ሲያስ የገንዘቤ አሰልጣኝ ስፔን ውስጥ በፖሊስ ቁጥጥር ስር ዋለ የሚለውን ርዕሰ ዜና በማጉላት ያሰራጩትን ዜና ተከትሎ ጉዳዩ ለኢትዮጵያውያን አትሌቶች ምን ስሜት ፈጥሮ ይሆን ስል ለኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ ለአቶ ብልልኝ መቆያ ላቀረብኩላቸው ጥያቄ፣ አገላለጽ ራሱ መስተካከል ነበረበት። በስም ከሚገለጽ ይልቅ አንድ ሰው በወንጀለኝነት መጠየቅ ያለበት በራሱ ስለዚህ ከሊያ ሰልጣኝ ከሚባል በቃ ኢማን ጀማ የሚባለው የሶማሊያ ዜግነት ያለው አሰልጣኝ በዶፒንግ ተጠርጥሮ ተያያዘ በቂ በዛ መንገድ ነው መገለትም። ያለ አንድ ሰው በአንድ ወንጀል ሲጠረጠር ከሱ ጋር አብረው ይሰራሉ የሚባሉ ሰዎች ተገቢ በሆነ መንገድ መረጃ እስካልተገኘባቸው ድረስ ተገቢ መንገድ አይጠየቁ። ግን እኛ በልጆችም ላይ አላስፈላጊ ተጽዕኖ እንዳያሳደርም እንከላከላለን። ምክንያቱም ተጨባጭ የሆኑ ነገሮች እስካልመጡ ድረስ ፌዴሬሽኑ ለአትሌቶች መብት ይቆማል። ማለት ከቅርብ ዓመታት ወዲህ የዓለም ሪከርዶችን በመሰባበርና ውጤታማ በመሆን የምትገኘው አትሌት ገንዘቤ ዲባባን ጨምሮ ታዋቂው የጅቡቲ ሯጭ አይናለ ሱሌማንን እንዲሁም የሱዳን አትሌቶችን በማሰልጠንና ለውጤት በማብቃት የሚነገርላቸው፣ ትላንት በፖሊስ ቁጥጥር ስር የዋሉት አሰልጣኝ ጃማ ኤደን ሌሎች ኢትዮጵያውያን አትሌቶችን ጨምሮ በኢትዮጵያ ውስጥና እንዲሁም ስፔን ውስጥ ስልጠና እንደሚሰጡ ይነገራል። ይሁን እንጂ ይህንን በተመለከተ አቶ ቢልልኝ አሰልጣኙ ፍቃድ ተሰጥቶት የሚያሰለጥን አለመሆኑን ነው የጠቀሱት። ይሁን እንጂ ይህንን በተመለከተ አቶ ቢልልኝ አሰልጣኙ ኢትዮጵያ ውስጥ ፍቃድ ተሰጥቶት የሚያሰለጥን አለመሆኑን በመጥቀስ የተፈጠረው ሁኔታም የኢትዮጵያውያን አትሌቶችን ስነ ልቦና ላይ የሚፈጥረው ተጽዕኖ እንደማይኖርም ይናገራሉ። ይሆን እኛ ህጋዊ በሆነ መንገድ ሰልጣኝ ነው ብሎ ፌዴሬሽን እውቅና አልሰጠው። ስለዚህ በተባራሪ የሚያሰለጥናቸው ሊኖሩ ይችላሉ። ግን ይህን ያህል አትሌት ነው እሱ ጋር የሰለጥነው ብሎ በሁል ፌዴሬሽን አያውቀው። ህጋዊ እውቅና ላልሰጠው አካል የሰለጥነውን አትሌት ቁጥር ለማወቅም ስለምንቸገር እኔ በቁጥር የህን ያህል አትሌት እሱ ጋር ይሰራል ለማለት አልክንያቱም የተለያዩ ሀገር አትሌቶችን ያሰለጥናል የሚል እንትን አለ የሩመር ደረጃ የምንሰማ ማለት ያ ጋር ልጆቹ በተለይ መንገድ ማለት የራሳቸውን ኮንፊደንስ ኖሯቸው ስራ እየሰሩ ነው ያሉት። ብዙም አፌክትድ አይደሉም። በዛ መንገድ ነው ይሄድን ያለ ነው። ነገር ግን ወደፊት በሚመጡ ጉዳዮች ላይ ነው ሪያክት የምናደርገው። ቀድመን ግን ከተፈጠረው ችግር ጋር አንደኛ ሴቶች ምንም አይነት ስል የላቸውም። ከገቢ ዝግጅታቸውን አድርገዋል። አብዛኞቹም በራሳቸው ማናጀሮች እና ስልጠኞች የብሔራዊ ደረጃ የሚሰለጥኑ ስለሆነ ብዙም ተዛማጅ ግንኙነት የለውም። በሌላ በኩልም ከጉልበት ሰጪ አበረታች መድኃኒት መጠቀም ጋር በተያያዘ በሩሲያ አትሌቶች ላይ በሪዮ ኦሎምፒክ እንዳይሳተፉ ተጥሎ የነበረው እገዳ በዛሬው ዕለት ስዊዘርላንድ ሉዛን ላይ በተካሄደው የዓለም አቀፉ ኦሎምፒክ ኮሚቴ በምርመራ ነፃ የሆኑ የሩሲያ አትሌቶች በሩሲያ ባንዲራ ስር በሪዮ ኦሎምፒክ አገራቸውን ወክለው መሳተፍ እንዲችሉ መፈቀዱ ታውቋል።